ትኩረት በአፍሪካ። የቡሩንዲ ፕሬዝደንት ፒየር ንኩሩንዚዛ የሀገሪቱን ህገ መንግስት በመጣስ ለሶስተኛ የስልጣን ዘመን ለመወዳደር ከወሰኑ አሁን ልክ ሁለት ዓመት ሆናቸው። ፕሬዝደንቱ ይህንን ውሳኔ እንደ ጎርጎሪዮሳውያኑ የዘመን ቀመር ሚያዝያ 2015 ዓ ም ከደረሱ ወዲህ ሀገሪቱ ቀውስ ውስጥ ትገኛለች። እንደሚታወሰው በዚያን ጊዜ በሺዎች የሚቆጠሩ የቡሩንዲ ዜጎች የፕሬዝደንቱን እቅድ በመቃወም አደባባይ ወጥተዋል። እያኔ ፖሊስና የጦር ኃይሉ ተቃውሞውን በኃይል ተግባር ለመደምሰስ በወሰዱት እርምጃቸው ብዙ ተቃዋሚዎች ነበር የተገደሉት። በቡሩንዲ መንግስት ተቃዋሚ ቡድኖች ዘገባ መሠረት፣ ባለፉት ሁለት ዓመታት በቀጠለው ሁከትና ግጭት የሞተው ሰው ቁጥር ሶስት ሺህ በኃይል ታፍኖ የተወሰደው አንድ ሺህ የታሰረው ደግሞ ስምንት ሺህ ደርሷል። በቡሩንዲ የወጣት ሚሊሻ ቡድኖች በተለይም ኢምቦኔራ ኩሬ የተባለው የገዢው ፓርቲ በምህፃሩ ሲኤንዲዲ ኤፍዲዲ የወጣት ክንፍ አባላት አሁንም የሀገሪቱን ሕዝብ የማስፈራራት ተግባራቸውን እንደቀጠሉ ይገኛሉ። በዚህም የተነሳ ማንም ተቃውሞውን በግልጽ የማያሳይበት ጊዜ እንደመጣ በመዲናይቱ ቡጁምቡራ በሚገኘው የተቃዋሚው ቡድን ጠንካራ ሰፈር በሆነው ኒካቢጋ የሚኖረው ጄምስ ካናኒ አስታውቋል። በከተማይቱ ብቻ ሳይሆን በመላ ሀገር የፖሊስና የጦር ቁጥጥር መጠናከሩን የገለጸው ጄምስ ሰዎች በኃይል ታፍነው እንደሚወሰዱና እንደሚሞቱ በየቀኑ ከሚቀርቡ ዜናዎች የሚሰማበት ድርጊት የተለመደ መሆኑን አመልክቷል። እርግጥ በተቃዋሚዎችና በጸጥታ ኃይላት መካከል ከሁለት ዓመታት በፊት ታይቶ የነበረው ፍጥጫ በአሁኑ ጊዜ መቀነሱን የተባበሩት መንግስታት ድርጅት ያወጣቸው ዘገባዎች ቢያረጋግጡም በተቃዋሚዎችና ለመንግስቱ በማይመቹ ወገኖች ላይ አሁንም ክትትሉ መጠናከሩን የሀገሪቱ ዜጎች ይናገራሉ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ተመልካች መስሪያ ቤት በምህጻሩ ዩኤንኤችሲአር እንዳስታወቀው ከአራት መቶ ሺህ የሚበልጡ የቡሩንዲ ዜጎች ወደ ጎረቤት ሀገራት ተሰደዋል። እርግጥ የቡሩንዲ መንግስት በጎረቤት ዩጋንዳ፣ ታንዛኒያና ዴሞክራቲክ ኮንጎ ሪፐብሊክ ውስጥ በስደት የሚገኙት ዜጎቹ ወደ ትውልድ ሀገራቸው እንዲመለሱ ከሁለት ወራት ገደማ በፊት የማግባባት ጥረት ቢጀምርም ይኸው ጥረቱ ሀገር ውስጥ ባለው የማያስተማመን ሁኔታ የተነሳ ሳይሳካ መቅረቱን ታዛቢዎች ገልጸዋል። የቡሩንዲ ወጣቶች ሁኔታ አሁንም እጅግ አሳሳቢ መሆኑን ነው የሀገሪቱ ዜጎች የሚናገሩት። በመሆኑም አንዳንዶቹ ተሳክቶላቸው ሀገር ለቀው መውጣት ችለዋል። አንዳንዶች ግን የት እንደደረሱም አይታወቅ ምናልባት የአማጽያን ቡድኖችን ተቀላቅለው ሊሆን እንደሚችል ይገመታል። በኒካቢጋ ሰፈር በእጅ ስራ ሙያ የተሰማራው ዣን ክሎድ ካሬጊያ እንደሚለው በሀገሪቱ በማንኛውም ጊዜ ጦርነት ሊጀመር ይችል ይሆናል የሚለው ስጋት በብዙ የቡሩንዲ ዜጎች ዘንድ ተስፋፍቷል። ፎቶግራፍ አንሺውና የመብት ተሟጋቹ የቡሩንዲ ዜጋ ቴዲ ማዛኒም ፕሬዚዳንት ፒየር ንኩሩንዚዛ ያቋቋሟቸው ሚሊሻዎች በጎረቤት ሩዋንዳ የጎሳ ጭፍጨፋ በተካሄደበት ጊዜ ይሰማ የነበረውን ጥላቻ የሚፈጥረውን አይነት አነጋገር ዛሬም በመላይቱ ቡሩንዲ በማስፋፋት ላይ እንደሚገኙ ለዶይቼ ቬለ ገልጾ ሁኔታው እጅግ አሳሳቢና አስፈሪ ደረጃ ላይ መድረሱን አስታውቋል። ቡሩንዲ በመንግስት በፖሊስና በጦር ኃይሉ ጥበቃ ቁጥጥር ስር የምትገኝ አገር ናት። መንግስት በብሔራዊ ደረጃ ያስፋፋው ሽብር እጅግ ግዙፍ ከመሆኑ የተነሳ የቡሩንዲ ዜጎች መናገር እንኳን አይችሉም። በቀድሞው የደቡብ አፍሪካ ፕሬዚዳንት ኔልሰን ማንዴላ እርዳታ በአሩሻ ታንዛኒያ፣ የሰላም ስምምነት ገንብተው የነበረው ዲሞክራሲያዊ ስርዓት ጨርሶ ጠፍቷል። የፕሬስና ሀሳብን በነጻ የመግለጽ ነጻነት የለም። ማንም ከአንድ ግዛት ወደ ሌላ ግዛት በነጻ መዘዋወርም አይችልም። Freedom of press. There's No more freedom of expression, freedom of movement itself. Nobody can move from his province to another. የቡሩንዲ ህዝብ በስቃይ ላይ በሚገኝበት ባሁኑ ጊዜ ታዲያ ጀርመንን የመሳሰሉ ሀገራት ወደ ቡሩንዲ አንዳችም የገንዘብ እርዳታ እንዳይልኩ ማዛኒ ከመማፀን ወደ ኋላ ላለም። ምክንያቱም ይህ አይነቱ እርዳታ ለሀገሪቱ ህዝብ ስቃይ መባባስ ተጠያቂ የሆኑትን የቡሩንዲ ጦር ጀነራሎችን ኪስ ከመሙላት ባለፈ በእርግጥ እርዳታው በተጨባጭ ለሚያስፈልገው ሲቪል ህዝብ ጥቅም አይውልም። የምስራቅ አፍሪቃ ማህበረሰብ አባል ሀገራት በጎርጎሪዮሳዊው ግንቦት 10 2017 ዓ ም በታንዛኒያ የዳሬ ሰላም ከተማ ጉባኤ ያካሂዳሉ። በፈረንሳውያኑ ዓለም አቀፍ ጉዳዮች ተመልካች ተቋም ውስጥ በፖለቲካ ተንታኝነት የሚሰሩት ቲሪ ቨር ኩሎን ይህን ከ15 ቀናት በኋላ በታንዛኒያ የሚካሄደውን ስብሰባ በቡሩንዲ ካለፉት ሁለት ዓመታት ወዲህ የቀጠለውን ውዝግብ ለማብቃት የሚቻልበትን መፍትሄ ለማፈላለግ ጥሩ አጋጣሚ አድርገው ተመልክተውታል። የምስራቅ አፍሪካ ሀገራት መሪዎች በዳሬ ሰላም አብይ ጉባኤያቸው ላይ የጎረቤት ቡሩንዲን ውዝግብ ዋነኛ የመወያያ አጀንዳ ማድረግ እንደሚገባቸው ቨርኩሎ አክለው አስታውቀዋል። የምስራቅ አፍሪካ ማህበረሰብ አባል ሀገራት ይህን ካላደረጉ ግን እየተካረረ የሄደውን የቡሩንዲን ቀውስ ለማርገብ አንድ ሁነኛ እርምጃ መውሰድ የሚችሉበት አጋጣሚ መና ይቀራል ማለት ነው። እንደ ፈረንሳውያኑ ዓለም አቀፍ ጉዳዮች ተመልካች ተቋም ተንታኝና የምስራቅ አፍሪቃ አጥኚ ቲየሪ ቨርኩሎን አስተያየት የቡሩንዲን ቀውስ ለማብቃት እስካሁን የተደረጉት ዲፕሎማሲያዊ የሽምግልና ጥረቶች ሁሉ አንዳችም ፋይዳ ሳያስገኙ ቀርተዋል። የሽምግልናው ጥረት ከሽፏል። እንደ ተከታተልነው በተቃዋሚዎችና በመንግስት መካከል አንድ ጊዜ እንኳን ውይይት አልተካሄደም። ከሁለቱም ወገኖች በኩል ውይይት የመጀመሩ ፍላጎት አሁንም እንደተጓደለ ነው የሚገኘው። ቨርኩሎ ምክንያቱን ሲያስረዱ እንዲህ ይላሉ። መከፋፈል የሚታይበት የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤትን የመሰለ አንድ የዓለም አቀፍ አካል ለብሩንዲ ውዝግብ መፍትሄ በማፈላለጉ ጥረት ላይ በሌላው የተከፋፈለ ዓለም አቀፍ አካል ማለትም በምስራቅ አፍሪቃ ማህበረሰብ ላይ ጥገኛ ይሆናል። በዚህም የተነሳ ጥረቱ ውጤታማ ሊሆን አይችልም። የፈረንሳውያኑ ዓለም አቀፍ ጉዳዮች ተመልካች ተቋም የፖለቲካ ተንታኝ ቴሪ ቨርኩሎን እንደሚሉት ምስራቅ አፍሪቃውያኑ የተካረረውን የጎረቤት ቡሩንዲን ቀውስ ማርገብ ካልቻሉ ሀገሪቱን የማረጋጋቱ ሂደት ሊጀመር አይችልም። አሁን እንደሚታየው በጎሳዎች መካከል የሚታየው ክፍፍል እየሰፋ የሄደባት የዝቹ ምስራቅ አፍሪቃዊት ሀገር ቀውስ በዓለም አቀፉ ማህበረሰብ ዘንድ ከሞላ ጎደል እየተረሳ ሄዷል። በዚህም እየተነሳ የተያዘው ጎርጎሪዮሳዊው 2017 ዓ ም እስከሚያበቃ ድረስ ከቡሩንዲ የሚሰደደው ሰው ቁጥር በጉልህ እንደሚጨምርና የሀገሪቱ ሕዝብ ኢኮኖሚያዊ ሁኔታም ይበልጡን እንደሚበላሽ ተንታኙ ቴሪ ቨርኩሎን ጠቁመዋል። የቡሩንዲ ህዝብ በወቅቱ በወባ በሽታና ባልተመጣጠነ አመጋገብ እየተጎዳ ሲሆን የምስራቅ አፍሪቃ ማህበረሰብ አባል ሀገራት የቡሩንዲን ቀውስ ለማብቃት ጥረታቸውን ካላጠናከሩ ሁኔታዎች እየከፉ መሄዳቸው አይቀርም። በዚያም ሆነ በዚህ ግን በቲየሪ ቨርኩሎን ግምትን መሰረት የቡሩንዲ ፕሬዚደንት ፒየር ንኩሩንዚዛ እንደ ጎርጎሪዮሳውያኑ የዘመን ቀመር እስከ 2020 ዓ ም ድረስ በስልጣን ላይ መቆየት እንዲችሉ በሀገሪቱ ህገ መንግስት ላይ ያቀዱትን ለውጥ ተግባራዊ ማድረጋቸው አይቀርም።